የተባበሩት መንግስታት ድርጅት የዓለም የምግብ መርሃ ግብር ደብሊውኤፍፒ በሁከት በሚታመሰው ሰሜን ምስራቅ የናይጄሪያ ግዛት በረሃብ ቀውስ የተጎዱ አምስት ሚሊዮን የሚጠጉ ሰዎችን ለመርዳት የሚያስችለው ገንዘብ እያለቀ መምጣት በብርቱ እንዳሳስበው አስታውቋል። ቀውሱ የሚጎዳው ናይጄሪያን ብቻ ሳይሆን በቻድ ሐይቅ ሸለቆ ውስጥ የሚኖሩ ቤተሰቦችን በሙሉ ይሆናል ሲሉ አንድ የሀገሪቱ ከፍተኛ የሰብአዊ እርዳታ ባለስልጣን ተናግረዋል። አኒታ ፓወል ከጆሃንስበርግ ያስተላለፈችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል የዓለሙ ድርጅት የምግብ ፕሮግራም በዚህ ዓመት ለናይጄሪያው የረሃብ ቀውስ ማስወገጃ ይውላል ተብሎ ከተጠየቀው 416 ሚሊዮን ዶላር እስካሁን እጁ የገባው ከመቶ 15ቱ እጅ ጥቂት ያነሰ ነው። እርዳታው የተጠየቀውም በረሃቡ ለተጎዱ 4 ሚሊዮን 700 ሺህ ህዝብ ነው። የደብሊዩ ኤፍፒ የአካባቢው ተጠባባቂ አገናኝ መኮንን ኤሊዛቤት ብራያንት ሲናገሩ ኤጀንሲያቸው የተራበውን ሕዝብ እየመገበ ለማቆየት በቀጣዮቹ አምስትና ስድስት ወራት ጊዜ ውስጥ ሁለት መቶ ሚሊዮን ተጨማሪ ዶላር ያስፈልገዋል ብለዋል። ብራንት ከዳካር ለቪኦኤ ሲናገሩ ከመጪው መኸር በፊት ያለው የማቆያ ጊዜ በጣም አጭር ነው ብለዋል። በሰሜኑ ግዛት በተከታታይ ለሁለት ዓመታት የግብርናው ሥራ ተስተጓጉሏል። የተገኘ ምርት ባለመኖሩም በእርዳታ የተጠየቀው ገንዘብ በአጣዳፊ መድረስ ይኖርበታል ሲሉ ያስረዳሉ። ገንዘቡ አሁኑኑ ያስፈልገናል። ለምሳሌ የረሃቡ ጊዜ ሲደርስ ማለትም የዝናቡ ጥረት ሲከሰት የምግብ ክምችት እንዲኖር ያስችለናል። ዝግጁ እንሆናለን ለሚያስፈልጉን ነገሮች ሁሉ። እንደ እውነቱ ከሆነማ እህሎ አለ። የሚያስፈልገን የምንገዛበት ገንዘብ ነው። ገዝተንም ለተረጂው ሕዝብ ማድረስ ይኖርብናል። ኤጀንሲው አሉ ኤሊዛቤት ብራየንት በማካከል የሚታደለውን እህል መቀነስን ጨምሮ ሌሎች ጊዜያዊ ዕቅዶችን ነድፏል። ሁኔታው ወደ ቸነፈር ወይም ፋምን ወደሚባለው ደረጃ እንዳይደርስ ለመከላከልም ባለሥልጣናት የረዴ ድርጅቶችን እየተማጸኑ ነው ብለዋል። ወደ ቸነፈር ከተቀየረ ብዙ ሕይወት ጠፍቷል ማለት ነው። በገንዘብ ደረጃም ብዙ ያስወጣል። የረሃቡን ሁኔታ አሁን ባለበት ደረጃ መከላከሉ ይበጃል። ወደ ቸነፈርነት እስኪለወጥ ጠብቆ ለማጥፋት ከመሞከር። ናይጄሪያ በአሁኑ ወቅት ለቸነፈር ከተጋለጡ አራት የአፍሪካ ሀገሮች አንዷ ናት። ሌሎቹ ሦስቱ የመን፣ ደቡብ ሱዳንና ሶማሊያ ሲሆኑ የተባበሩት መንግሥታት ድርጅት ባለሥልጣናት ሁኔታውን ዓለም አቀፉ አካል ከተፈጠረ ወዲህ የታየ ከፍተኛው ሰብአዊ ቀውስ ሲሉ ገልጸውታል። ሰሜን ምስራቅ ናይጄሪያ ውስጥ ሰባተኛ ዓመቱን ያስቆጠረው የነውጠኛው ቦኮ ሐራም አሸባሪ ቡድን የሚያካሂደው ውጊያ የግብርናውን ተግባር ሙሉ በሙሉ አስተጓጉሏል። በውጊያው ሳቢያ የረድኤት ሠራተኞች ወደ አንዳንድ የቦርኖ ክፍለ ሀገር አካባቢዎች መድረስ አልቻሉም። የናይጄሪያ መንግሥት ዋናው የሰብአዊ እርዳታዎች አስተባባሪ ዶክተር አዮዴ አላኪጃ ለቪኦኤ ሲናገሩ የተፈጠረው ስጋት በአፍሪካ በህዝብ ብዛት ትልቋን ሀገር ብቻ ሳይሆን በናይጄሪያ ግብርና ተዋጽኦ የሚተማመኑትን ብዙ ሚሊዮን የቻድ የኒጀርና የካሜሩንን ህዝቦች ይመለከታል ብለዋል። እነዚህ ህዝቦች እንደ ቀድሞ ማሽላና በቆሎ ማምረት ቢችሉ ኖሮ፣ ከዚያም ወደ እነዚህ ተጎራባች ሀገሮች መላክ ቢችሉ ኖሮ በተለመደው መልክ ህይወት ይቀጥል ነበር። ያም ብቻ አይደለም። እነዚህ ሀገሮች እህል የሚያገኙት ከናይጄሪያ ነበር። በናይጄሪያ የተባበሩት መንግስታት ድርጅት ምክትል የሰብአዊ እርዳታዎች አስተባባሪ ባለፈው አርብ ለሞንድ በተባለው የፈረንሳይ ጋዜጣ ላይ ባሰፈሩት የግል አስተያየት በሰሜን ናይጄሪያ የእርዳታ አቅርቦት ጥረቶች መስተጓጎል በአካባቢው ጽንፈኝነት እንዲስፋፋ ማድረግ ይሆናል ሲሉ አስጠንቅቀዋል።